የዲደብሊው ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ ይገባኛል ጥያቄ በሚነሳባቸው በትግራይና አማራ ክልል አዋሳኝ አካባቢዎች በሚገኙ ከተሞች በተነሳ ግጭት የተፈናቀሉት ሰዎች ቁጥር ከ5 ሳ መብለጡን የተባበሩት መንግስታት ድርጅት አስታወቀ። መጠነ ሰፊ ሰብአዊ እርዳታ የሚያስፈልጋቸው በሺዎች የሚቆጠሩ ሴቶችና ህጻናት የሚገኙባቸው የነዚህ ተፈናቃዮች ሰብአዊ ይዞታ አሳሳቢም ነው ብለዋል ድርጅቱ። የብሪታንያው ጠቅላይ ሚኒስትር ሪቺ ሱናክ ብሪታንያ የሚገኙ ተገን ጠያቂዎችን ወደ ሩዋንዳ ከመላክ የሚያግዳቸው ነገር እንደሌለ አስታወቁ። ሱናክ የብሪታንያ ፓርላማ ስደተኞች በትናንሽ ጀልባዎች ወደ ብሪታንያ እንዳይመጡ የሚከለክል ህግ ትናንት ካጸደቀ በኋላ እንደተናገሩት ከ10 እስከ 12 ሳምንታት ባለው ጊዜ ውስጥ የመጀመሪያዎቹ የሩዋንዳ በረራዎች ይጀመራሉ። ስደተኞችን የጫነች ጀልባ ጅቡቲ የባህር ዳርቻ ላይ ሰጥማ 16 ሰዎች መሞታቸውን ዓለም አቀፉ የፍልሰተኞች ጉዳይ ድርጅት አይኦኤም ዛሬ አስታወቀ። ድርጅቱ እንዳለው 28 ሰዎች ደግሞ የደረሱበት አልታወቀም። ዜናው በዝርዝር የይገባኛል ጥያቄ በሚነሳባቸው በትግራይና አማራ ክልል አዋሳኝ አካባቢዎች በሚገኙ ከተሞች በተነሳ ግጭት ምክንያት የተፈናቀሉ ሰዎች ቁጥር ከ50 ሺህ እንደሚበልጥ የተባበሩት መንግስታት ድርጅት አስታወቀ። ድርጅቱ ትናንት ማምሻውን የአካባቢውን ባለስልጣናት ጠቅሶ እንዳስታወቀው በአላማጣ ከተማና በራያ አላማጣ ዛታ እንዲሁም ኦልፋ በተካሄደ ግጭት ሰበብ የተፈናቀሉት ቁጥር ባለፈው ሳምንት መጨረሻ ከ50 ሺህ በልጧል። በሕይወት ለመቆየት መጠነ ሰፊ ሰብአዊ እርዳታ የሚያስፈልጋቸው በሺዎች የሚቆጠሩ ሴቶችና ሕጻናት የሚገኙባቸው የእነዚህ ተፈናቃዮች ሰብአዊ ይዞታም አሳሳቢ ነው ብለዋል። ከዓለም አቀፉ ማህበረሰብ መካከል በኢትዮጵያ የዩናይትድ ስቴትስ፣ የጃፓን፣ የብሪታንያ እና የፈረንሳይ ኤምባሲዎች ችግሩ በውይይት እንዲፈታና ለሰላማዊ ሰዎች ጥበቃ እንዲደረግም ጥሪ አቅርበዋል። በአማራ ክልል ሰሜን ብሔራዊ ፓርክ የተከሰተው እሳት በቁጥጥር ስር መዋሉን የሰሜን ጎንደር አስተዳደር አስታወቀ። አስተዳደሩ እንዳለው ቃጠሎ ያስከተለው ጉዳት መጠን ገና አልታወቀም። የሰሜን ጎንደር ዞን ምክትል አስተዳዳሪ አቶ ቢምራው ካሳ ዛሬ ለዶችቨለ እንደተናገሩት ባልታወቀ ምክንያት በፓርኩ የተነሳው የእሳት ቃጠሎ በሕዝብ ተሳትፎ በቁጥጥር ስር ውሏል። ሚያዝያ አስር ከሌሊቱ ሶስት ሰዓት ነው የተነሳት። አካባቢው ማህበረሰብ የጋይድ ማህበር ልዩ ልዩ አደረጃጀቶችን መዋቅር ውስጥ በማስገባት ከዞን እስከ ቀበሌ ያለው አመራርና የደባርቅ ዩኒቨርሲቲ ተነስቶ የነበረውን የሳት ቃጠሎ ርብርብ አድርገው ለማጥፋት ጥረት አድርገዋል። ያው ቦታው ጓሳ ከመሆኑ ጋር ተያይዞ ጠፍቷል ስትለው በውስጥ ረመት ቆይቶ ንፋስ ሲመጣ የሚነሳበት እድል ነበር፣ ግን ወዲያውኑ በቁጥጥራችን ስር አውለነዋል። አቶ ቢምረው በድርጊቱ የተጠረጠሩ ሶስት ሰዎች መያዛቸውንም ለዶቼ ቨለ ተናግረዋል። በተጠርጣሪዎቹ ላይ በሕግ አግባብ ምርመራ ተደርጎ ጉዳዩ የሚጣራ መሆኑን ቃጠለው ያደረሰው የጉዳት መጠንም ተጣርቶ ይፋ እንደሚደረግም አስታውቀዋል። ከዛሬ አምስት ዓመት በፊት ፓርኩ ተመሳሳይ የእሳት አደጋ ደርሶበት በህዝብና በተባባሪ አካላት መጥፋቱን አለምነው ነው መኮንን ከባህር ዳር በላከው ዘገባ አስታውሷል። የሰሜን ተራሮች ብሔራዊ ፓርክ በጎርጎረሳዩ 1978 በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት ተመዝግቧል። ስደተኞችን የጫነች ጀልባ ጅቡቲ የባህር ዳርቻ ላይ ሰጥማ 16 ሰዎች መሞታቸውን ዓለም አቀፉ የፍልሰተኞች ጉዳይ ድርጅት አይኦኤም ዛሬ አስታወቀ። ድርጅቱ እንዳለው 28 ሰዎች ደግሞ የደረሱበት አልታወቀም። አይኦኤም የሟቾቹንም ሆነ የጠፉትን ሰዎች ዜግነት አልጠቀሰም። የሰጠመችው ጀልባ ሕጻናትን ጨምሮ 77 ስደተኞችን አሳፍራ እንደነበረ አይኦኤም በኤክስ ገጹ አስታውቋል። በዚሁ መስመር ከሁለት ሳምንት በፊት 60 ስደተኞችን ጭናት ትጓዝ የነበረች ጀልባ ከጅቡቲ በስተሰሜን ምስራቅ በሚገኝ የባህር ክልል ላይ ሰጥማ የ38 ኢትዮጵያውያን ሕይወት ማለፉን ሌሎች ስድስት ደግሞ የደረሱበት አለመታወቁ ጥያቁን ድርጅቱ አስታውቆ ነበረ። ኢትዮጵያውያን በብዛት በዚህ መስመር በጀልባ ወደ መካከለኛው ምስራቅ ለመሰደድ ሲሞክሩ ተመሳሳይ አደጋ ያጋጥማቸዋል። በተያያዘ ዜና ከፈረንሳይዋ ካሌ ደሴት ወደ ብሪታንያ ለመሻገር ሲሞክሩ አምስት ስደተኞች ባህር ላይ በደረሰ አደጋ መሞታቸው ተሰምቷል። ሟቾቹን ጨምሮ ከመቶ በላይ ስደተኞችን ጭና የነበረች መርከቧ ከአጋጠማት አደጋ በኋላ የፈረንሳይ የባህር ኃይል መርከቦች በስፍራው ደርሰው ተሳፋሪዎቹን ለማውጣት መቻላቸው ነው የተገለጸው። ይህ ዶቼ ቬለ ዲደብልዩ ነው። የብሪታንያ ጠቅላይ ሚኒስትር ሪቺ ሱናክ ብሪታንያ የሚገኙ ተገን ጠያቂዎችን ወደ ሩዋንዳ ከመላክ የሚያግዳቸው ነገር እንደሌለ አስታወቁ። ሱናኪን ያሉት የብሪታንያ ፓርላማ ስደተኞች በትናንሽ ጀልባዎች ወደ ብሪታንያ እንዳይመጡ የሚከለክል ሕግ ትናንት ሌሊት ካጸደቀ በኋላ ነው። በቅርብ ዓመታት በአስር ሺዎች የሚቆጠሩ የአፍሪቃ፣ መካከለኛው ምስራቅና የእስያ ስደተኞች በሀገራቸው በሚደርሱባቸው የተለያዩ ችግሮች ምክንያት በሰዎች አሻጋሪዎች አማካይነት በትናንሽ ጀልባዎች የእንግሊዝ ቻናልን በማቋረጥ ወደ ብሪታንያ ገብተዋል። ባለፉት ሁለት ዓመታት ብሪታንያ ፍልሰቱን ለማስቆም ከመካከላቸው አንዳንዶቹን ከሀገሯ የማባረር ሙከራ ስታደርግ ቆይታለች። ህጉ በመጽደቁ መንግስት ተገን ጠያቂዎችን ከዚህ ቀደም አቅዶ ወዳልተሳካለት ወደ ሩዋንዳ የመላክ ዝግጅቱን ይጀምራል። ሱናክ ትናንት እንደተናገሩት ከ10 እስከ 12 ሳምንታት ባለው ጊዜ ውስጥ የመጀመሪያዎቹ የሩዋንዳ በረራዎች ይጀመራሉ። አምስት መቶ ሰራተኞች ተገን ጠያቂዎቹን አጅበው ለመውሰድ ተዘጋጅተዋል። ተቺዎች እቅዱን ኢሰብአዊ እርምጃ ሲሉ ነቅፈውታል። አንድ በአውሮፓ ፓርላማ የቀኝ ጽንፈኛው የአማራጭ ለጀርመን ፓርቲ አባል ረዳት ለቻይና በመሰለል ተጠርጥረው ታሰሩ። አቃቤ ሕግ ዛሬ ባወጣው መግለጫ ጂያን ጂ ሲል የጠቀሳቸው የፓርላማ አባሉ ረዳት የአውሮፓ ህብረት ፓርላማ ስለሚወያይባቸው ጉዳዮች ለቻይና የስለላ ተቋም መረጃ በማስተላለፍ ተጠርጥረው መያዛቸውን አስታውቋል። ባለፈው ሰኔ በተካሄደ ምርጫ የአውሮፓ ህብረት ፓርላማ አባል የሆኑት ማክሲሚሊያን ክራህ የተባሉት የአማራጭ ለጀርመን ፓርቲው የፓርላማ አባል ከረዳታቸው አንዱ በስለላ ተጠርጥረው መያዛቸውን ከመገናኛ ብዙሀን መስማታቸው ነት ተናግረው መሰለላቸው ከተረጋገጠ ከእርሳቸው ጋር መስራት አቆማለሁ ብለዋል። ከቅርብ ወራት ወዲህ የምዕራብ አውሮፓ ሀገራት ቻይና ታካሄዳለች የሚባለው ስለላ ትኩረታቸውን ስቧል። ሰኞ ዕለት ሶስት የጀርመን ዜጎች ወታደራዊ መተግበሪያዎች ያላቸውን ቴክኖሎጂዎች ለቻይና አሳልፎ በመስጠት ተጠርጥረው ታስረዋል። በዚሁ ዕለት ብሪታንያ ውስጥ ሁለት ሰዎች ለቻይና በመሰለል ተከሰዋል። ከአንድ ወር በፊት ደግሞ ዩናይትድ ስቴትስና ብሪታንያ የፓርላማ አባላትን ጨምሮ በሚሊዮኖች በሚቆጠሩ ሰዎች ላይ ቻይና በሳይበር ስለላ ታካሄዳለች ሲሉ ወንጅለው ነበረ። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ዋንግ ወንቢን ቻይና በአውሮፓ ስለላ ታካሄዳለች መባሉን ቻይናን ለማዋረድና ለመጫን ታስቦ የሚደረግ ሲሉ አጣጥለውታል። የአውሮፓ ሕብረት ፓርላማ የሰዎችን ጉልበት በመበዝበዝ የሚመረቱ እቃዎችን ሽያጭ የውጭና የገቢ ንግድ በአውሮፓ ህብረት አባል ሀገራት አገደ። ፓርላማው ገደቡን የጣለው በተለይ በቻይናዋ ግዛት ሺንጃንግ አሳሳቢ በሚባለው የሰብአዊ መብቶች ይዞታ መነሻነት ነው። ዩናይትድ ስቴትስም ከሶስት አመት በፊት የሰብአዊ መብት ጥሰት ይፈጸምበታል ከሚባለው ከሺንጃንግ በሚመጡ ምርቶች ላይ ተመሳሳይ እገዳ ጥላለች። አንድ እቃ የሰዎችን ጉልበት በመበዝበዝ እየተመረተ መሆኑ ከተረጋገጠ በአውሮፓ ህብረት አባል ሀገራት ገበያ መሸጥ አይቻልም። እገዳ የተጣለባቸው ምርቶችንም ለመያዝ በህብረቱ ድንበሮች ቁጥጥር ይካሄዳል። ቻይና በበኩሏ ዋነኛ የጥጥ አምራች በሆነችው ሽንጃንግ ግዛት የመብት ጥሰቶች ይፈጸማሉ መባሉን አስተባብላለች። ይህ ዶችቨለ ዲ ደብልዩ ነው። ከዶችቨለ ዜናውን ለማብቃት እንሆ ዋና ዋና እርሶቹን በድጋሚ። ይገባኛል ጥያቄ በሚነሳባቸው በትግራይና አማራ ክልል አዋሳኝ አካባቢዎች በሚገኙ ከተሞች በተነሳ ግጭት የተፈናቀሉት ሰዎች ቁጥር ከ50 ሺ መብለጡን የተባበሩት መንግስታት ድርጅት አስታወቀ። መጠነ ሰፊ ሰብአዊ እርዳታ የሚያስፈልጋቸው በሺዎች የሚቆጠሩ ሴቶችና ሕጻናት የሚገኙባቸው የእነዚህ ተፈናቃዮች ሰብአዊ ይዞታ አሳሳቢም ነው ብሏል ድርጅቱ። ስደተኞችን የጫነች ጀልባ ጅቡቲ የባህር ዳርቻ ላይ ሰጥማ 16 ሰዎች መሞታቸውን ዓለም አቀፉ የፍልሰተኞች ጉዳይ ድርጅት አይኦኤም ዛሬ አስታወቀ። ድርጅቱ እንዳለው 28 ሰዎች ደግሞ የደረሱበት አልታወቀም። የብሪታንያ ጠቅላይ ሚኒስትር ሪቺ ሱናክ ብሪታንያ የሚገኙ ተገን ጠያቂዎችን ወደ ሩዋንዳ ከመላክ የሚያግዳቸው ነገር እንደሌለ አስታወቁ። ሱናክ የብሪታንያ ፓርላማ ስደተኞች በትናንሽ ጀልባዎች ወደ ብሪታንያ እንዳይመጡ የሚከለክል ህግ ትናንት ካጸደቀ በኋላ እንደተናገሩት ከ10 እስከ 12 ሳምንታት ባለው ጊዜ ውስጥ የመጀመሪያዎቹ የሩዋንዳ በረራዎች ይጀመራሉ። ዜናው በዚሁ አበቃ።